በዓለም ዙሪያ ከአገሮቻቸው ውጭ የሚኖሩ ሰዎች እምቅ አቅማቸውን ለየወጡባቸው ሀገሮችና ማህበረሰቦች ጥቅም ሊውል የሚችልባቸው ሁኔታዎች ለማበረታታት ዋሽንግተን ዲሲ ላይ ትናንት የተጀመረው ዓለም አቀፍ የዳያስፖራ መድረክ ስብሰባ ዛሬ ቀጥሎ በመካሄድ ላይ ነው። በመድረኩ በበርካታ የግል የመንግስትና መንግስታዊ ያልሆኑ ድርጅቶች ውስጥ የሚሰሩ ስመገናና ኢትዮጵያውያንና ኤርትራውያን እየተሳተፉ ናቸው። ስብሰባውን እየተከታተለ ያለው ባልደረባችን ሰለሞን አባተ ነው፣ ተከታዩን ይዞ መጥቷል። አመሰግናለሁ አዲሱም። ይሄ እንግዲህ ኢትዮጵያውያን በአሜሪካ ሳይሆን ዓለም በአሜሪካ ነው። ሰሞኑን እየተካሄደ ያለው የሐሳብና የተግባር መገናኛ ስፍራ በሚል መርህ እየተካሄደ ያለው የዓለም አቀፉ የዳያስፖራ መድረክ ሶስተኛ ዓመታዊ ስብሰባ በዛሬው ውሎው ከተለያዩ ሀገሮች ወደ አሜሪካ ገብተው በረዥም ጉዞአቸው ስኬታማና ታዋቂ የሆኑ ሰዎችን ታሪኮች ከራሳቸው አንደበት አድምጧል። ዓለም አቀፏ ሱፐር ሞዴል ኢትዮጵያዊቷ ሊያ ከበደ፣ በማራቶን የኦሊምፒክ ሜዳሊስቱና የኒውዮርክ ማራቶን አሸናፊው ኤርትራዊው መብ ክፍለ ጊዜ፣ ሌሎችም ከአፍሪቃና ከእስያ የመጡ አሜሪካውያን ከአንዲት የቱርክ መንደር ተነስተው በአሜሪካ ቁጥር አንድ የተባለ የእርጎ አምራች ኩባንያ ባለቤት የሆኑ ሥራ ፈጣሪና መዋዕለ ንዋይ አፍሳሽ ይገኙበታል። ጥቂቶቹ ናቸው እነዚህ። በዛሬው ስብሰባ መግቢያ ላይ የተናገሩት የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ሮበርት ሃርማትስ የዳያስፖራው ማኅበረሰብ ለዩናይትድ ስቴትስ ቋንቋዎችን፣ ባህሎችን፣ የሥራ ዕድሎችን፣ በንግድ ሥራ ውስጥ አደጋዎችንና ስጋቶችን የማሸነፍና የማስወገድ ልምድን፣ የሳይንስና የቴክኖሎጂ አዳዲስ ሐሳቦችንና ችሎታን፣ እንዲሁም የበጎ ፈቃደኝነት መንፈስን ይዞ የመጣ ነው ብለዋል። በአንድ ኒውዮርክ ከተማ ውስጥ ብቻ 41 ከመቶ የሚሆነው ሰው ከእንግሊዝኛ በተጨማሪ ቢያንስ አንድ ሌላ ቋንቋ እንደሚናገር፣ ሎስ አንጀለስ ከተማ ውስጥ አንድ መቶ ዘጠኝ ልዩ ልዩ ቋንቋዎች በትምህርት ቤቶችና በየቤቱ እንደሚነገሩ ሚኒስትሩ አመልክተዋል። የአሜሪካ ታሪክ የዓለም ታሪክ ነው ያሉት የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ሮበርት አርማት የዳያስፖራው ማህበረሰብ አባላት በዓለም ዙሪያ እስከየቤቱ የሚገቡ የአሜሪካ አምባሳደሮች ናቸው ብለዋል። አሜሪካ ውስጥ ከሚኖሩ መሠረቶቻቸው ሩቅ ከሆኑ ሰዎች ወደ የሀገሩ የሚሄደው ገንዘብ እየጨመረ የመጣ መሆኑን የጠቆሙት ሚስተር ሃርማት በ2010 ዓ ም በአውሮፓውያኑ አቆጣጠር ከዩናይትድ ስቴትስ በዳያስፖራው አባላት የተላከው ገንዘብ 958 ቢሊዮን እንደነበረ ተናግረዋል። የዳያስፖራው አባላት ለአሜሪካ ለራሷም የፈጠራ ምንጭ መሆናቸውን ያመለከቱት ሚስተር ሃርማት ነጻ ከየሀገሩ ፈልሰው አሜሪካ ውስጥ በሚኖሩ የውጭ ሰዎች ባለቤትነት የተያዙ ኩባንያዎች በየዓመቱ 67 ቢሊዮን ዶላር እንደሚያመነጩ ተናግረዋል። ፈልሶ የመጣው ሰው አሉ ሚኒስትሩ፣ ከአሜሪካውያን ዜጎች ይልቅ የንግድና የፈጠራ ሥራ ለመጀመር ያለው ተነሳሽነትና ሥራ በ30 ከመቶ የበለጠ ነው። የዩናይትድ ስቴትስ ዩኒቨርሲቲዎች ሳይንቲስቶችን፣ የሕክምና፣ የምህንድስና ሰዎችን ከዓለም ዙሪያ ሲስቡ መቆየታቸውን የተናገሩት ሚኒስትሩ ሃርማትስ በዓለም ዙሪያም እጅግ የሰለጠኑ ቴክኖሎጂዎችንና ፈጠራዎችን ትብብርም እነዚሁ የአሜሪካ ፍልሰተኞች ሲያስፋፉ መኖራቸውን ጠቁመዋል። የዳያስፖራ ወገን ከሆኑ በርካታ ምሳሌዎች አልበርት አይንሽታይንን፣ አንዲ ግሮቭን፣ ሰርጌይ ብሪንን ጠቃቅሰዋል። ሚስተር ሮበርት ሃርማትስ ከ1990 እስከ 2024 ዓ ም በአውሮፓውያኑ የዘመን አቆጣጠር በነበሩት 15 ዓመታት ውስጥ የኖቤል ተሸላሚ ከሆኑት የምርምርና የፈጠራ ሰዎች ግማሽ የሚሆኑት ፍልሰተኞች ወይም የዳያስፖራ አባላት መሆናቸውን ሚኒስትሩ ጠቁመዋል። በዛሬው ስብሰባ ላይ ቀርበው ከተናገሩት መካከል አንዷ የሆነችው ኢትዮጵያዊቷ ሱፐር ሞዴል ሊያ ከበደ የዓለም የጤና ድርጅትም ዓለም አቀፍ አምባሳደር ነች። ሊያ በመድረኩ ላይ ቃለ ምልልስ ያደረጉላት የአሜሪካ ድምፁ ዋና ዳይሬክተር ዴቪድ ኤንሶር ናቸው። ከሊያ ጋር ባደረጉት ውይይት ኤንሶር ሊያ ከልጅነት አሁን እስከደረሰችበት ዓለም አቀፍ ደረጃ አጫውታቸዋለች። ሊያ ኢትዮጵያ ውስጥ የእናቶችን ሞት ለመቀነስ የሚደረገውን ጥረት ትደግፋለች። የፊስቱላ ችግር ላለባቸው የሚሰጠው ድጋፍማ አካል ነች። የኢትዮጵያን ጥበብ ሽመና ታስተዋውቃለች። ስራ ፈጣሪም ነች። ሊያ ከስብሰባው በኋላ ሊያን ለአጭር ጊዜ አገኘች አነጋግሪያት ነበር። ደጋግማ የምታስተላልፈው መልእክት አላት፣ ህልም ይኑራችሁ። በቅድሚያ ግን ከሰሞኑ በዓል መነሳት ፈለገች። መጀመሪያ መልካም ፋሲካ አልፏል፣ ያለፈው ሳምንት ነበረ፣ ግን ለማንኛውም መልካም ፋሲካ እዚህ ዲሲ ያለ ነው አሜሪካ ከመጣው ጀምሮ ብዙ እድሎች አጋጥሞኛል እና ኢትዮጵያ ያለምኳቸው ነገሮች እና ለኢትዮጵያ የምለው ነገር ቢኖር ማለም ጥሩ ነው። አንዳንድ ጊዜ ከባድ ነገሮች የሚመስሉት ነገሮች በሙሉ መፍትሄ አላቸው። ቀላልም ባይሆኑ ከፈለግናቸው ይሳካሉ እና የምንፈልገውን ነገር አጥብቆ መጠንከር ያስፈልጋል እና ይረዳናል። ሊያ በዚህ በዳያስፖራ ውስጥ የኢትዮጵያውያንን ድርሻ እንዴት ነው የምትገመገሚ? እንዴት ነው የምትመለከቸው? እኔ ምለው ነው ሁላችንም እዚህ ሀገር ስንመጣ ብዙ እድል አጋጥሞናል እና ብዙ ፖስብሊቲ አለን እና አይ ቲንክ ሁላችንም ወደ አገር ቤት ሄደን የሆነ ነገር ብናደርግ በጣም ብዙ እድል እንፈጥራለን። ሌላ ሰው ብዙ ቼንጅ እናመጣለን የምንፈልገውን ቼንጅ የምናመጣው እኛ ነን እና እኛ ራሳችን ገብተን አንዳንድ ነገሮች ካላደረግን አንዳንድ ነገሮች አይቀየሩም እና በጣም በጣም ኢምፖርታንት ነው ሁላችንም ድርሻችንን እንድንሰራ ነው ትንሽም ነገር ቢሆን የአንድ ሰውን ሕይወት መቀየር እንችላለን እና መቀየርም አለብን ብዬ ነው ማምነው በሁሉ ነገር ኢንቨስትመንት ሆነ ራሳችን ሄደን ሰርተን ሆነ እዚ የተማርነውን ወስደን እዛ ማድረግ ሆነ ሁሉ ነገር የመቀየር እድል አለን እና ስለዚህ አይ ቲንክ ሁላችን ድርሳችን ብናደርገው ብዙ ነገር ምንቀይር ይመስለኛል። አንቺ እየሰራሽ ያለሻቸው እየተሳተፍሽ ያለሽባቸው መድረኮች እንዳሉ በህጻናት በእናቶች ጤንነት በኩል ምንድን ነው እዛ አካባቢ እየሰራሽ ያለሽ ውስ ነገር ይነው? እኛ እንደምናውቀው ሀገር ቤት ብዙ ጊዜ እናቶች ሲወልዱ በጣም ብዙ እናቶች ናቸው የሚሞቱት። ሆስፒታል የላቸውም፣ ክሊኒክ የላቸውም፣ ዶክተር የለም፣ አምቡላንስ የለም፣ ወይ ገጠር ውስጥ ነው የሚኖሩት ጎጆ ቤት ናቸው፣ መንገድ የለም፣ መብራት የለም ነው ብዙ ችግር አለ እና እነዚህ ሴቶች ግን ህይወታቸውን ማጣት የለባቸውም ሲወልዱ። እና እሱ ላይ ነው የምንሰራ ያለ ነው፣ እነዚህ ሴቶች እንዲኖራቸው አክሰስ ለክሊኒክ። አሁን የሆነ ማተርኒቲ ሴንተር ሰርተናል ሀዋሳ አካባቢ ኩመ እንዲኖረው፣ ዶክተሮች እንዲኖሩ፣ ኦፕራሲዮን ማድረግ የሚችሉ በሙሉ ሁሉም ሴቶች እንዲኖራቸው ይሄ አክሰስ ነው ምንሰራው። እና የደብሊዩ ኤች ኦ የአለም የጤና ድርጅት አምባሳደር ነሽ አንቺ የእናቶችን ሞት መቀነስ ከሚሊኒየም የልማት ግቦች አንዱና ዋናው ነው ወደኋላ እየሄደ ነው እሱ ብዙ ትኩረት አልሰጠውም ብለሽ ነበረ ምን ይመስልሻል ምክንያቱ ሌላው ከባድ ነው። አሁን ብዙ ብዙ ችግሮች አሉ ዓለም ላይ እና የኛ እንግዲህ ችግር ይሄ ነው። ይሄን ነገር ሊታደርገን ነው ትኩረት እንዲሰጥበት ማድረግ የምንችለው ከባድ ነው። ትንሽ አንዳንድ ጊዜ መፍትሄው ትንሽ ምክንያቱም ሆስፒታል መስራት ይኖርብናል፣ ዶክተር ማድረግ አለብን። ኢንፍራስትራክቸር ሶሉሽን ስለሆነ ትንሽ አንዳንድ ጊዜ አይ ቲንክ አንዳንድ ኦርጋናይዜሽኖች ብዙ መግባት አይፈልጉበትም ይመስለኛል። መንግስትም ትልቅ ትኩረት ማድረግ አለበት የዚህ ነገር ሆነ የውጭ ሀገር ሆነ ኢትዮጵያም ሆነ የአፍሪካኖቹም ሁሉ ሁላችንም ይሄ ነገር በጣም ኢምፖርታንት ነው ብለን ፎከስ ካላደረግንበት አይቀየርም እና እሱ ነው። እና አሁን ላሉ ኢትዮጵያውያን ለወጣቶች፣ በዲያስፖራውም ላለው ኢትዮጵያዊ ሁሉ የምታስተላለፉት መልእክት? ያላችሁበት ነገር ላይ በርቱ፣ ጎብዙ፣ ህልም ይኖራችሁ ህልማችሁን አስፈጽሙት እና ደግሞ እዛ ውስጥም ደግሞ ድርሻችሁን ለአገር ቤት ስሩ ግን ድርስ ሁላችንም እ ማድረግ አለብን ብዬ ነው የማምነውና እሱን ነው እንምላቸው። ሊያን አመሰግናለሁ። ወደፊት በሰፋ ዝግጅት ለመገናኘት ቃል ገብታልኛለች። በተጨማሪም በዳያስፖራ ፎረሙ ላይ የተሳተፉ ብዙ ሥራ ፈጣሪዎችን፣ ተመራማሪዎችን፣ የበጎ ፈቃድ ሰዎችን ከሰሞኑ ይዤላችሁ መልሳለሁ። ይህንን ሶስተኛውን የዳያስፖራ ፎረም ስፖንሰር ካደረጉትና እያገዙን ካሉ ተቋማትና ኩባንያዎች መካከል አንዱ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለአሜሪካ ድምፅ ራዲዮ ጣቢያ ሰሎሞን አባተ ነኝ፣ ዋሽንግተን